የትግራይ ብሔራዊ ክልላዊ መንግስት 3231 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ መንግስት በይቅርታ እንዲፈቱ የወሰንኩት በማረሚያ ቤቶች ያለ የወጣት ኃይል በስራ ላይ እንዲውል በማቀድ ነው ብሏል። የይቅርታ ህግ የሚያሟሉ ደግሞ በዛሬው ዕለት እንደሚፈቱ ተወስኗል። ሙሉጌታ ጽባሀ ዘገባ አልኳል። በትግራይ ክልል መንግስት በይቅርታ ሊፈቱ የተወሰነላቸው ታራሚዎች በማረሚያ ቤት በቆዩበት ጊዜ ስነ ስርዓታቸውን የጠበቁ በወንጀላቸው የተጸጸቱ ናቸው ብለዋል የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው ምትኩ በዛሬው እለት በሰጡት መግለጫ። በዚህ መሰረት የይቅርታ ህግ ያሟሉ 3231 ታራሚዎች በይቅርታ እንዲፈቱ የትግራይ ክልል መንግስት ስራ አስፈጻሚ ኮሚቴ መወሰኑን ተናግሯል። ትንፅ ዘሎ ሀይልና ዋና ዓላማው በማረሚያ ቤት ያለው የወጣት ኃይል በስራ የሚውልበት እድል ለመፍጠር ነው። ሁሉም ወደ ስራ እንዲገባ እድል የሚሰጥ አዲስ መመሪያ ቀድሞ ተዘጋጅቷል። በዛሬ ውለትም የይቅርታ ቦርድ ያስገባውን የትግራይ ክልል ስራ አስፈጻሚ ኮሚቴ በሙሉ ድምፅ አጽድቋል። በዚህም ሶስት ሺ ሁለት መቶ ሰላሳ አንድ ታራሚዎች በይቅርታ እንዲፈቱ ተወስኗል ነው ያሉት። ይቅርታ ከተደረገላቸው ታራሚዎች ሰባ ሁለቱ ሴቶች ናቸው። በቅርብ ጊዜ የወጣው የይቅርታ መመሪያ ታራሚዎች በይቅርታ እንዲፈቱ ሰፊ እድል የሰጠ ነው ያሉት አቶ ተኪው፣ ከአሁን በፊት በይቅርታ በአንድ ጊዜ ከተፈቶ ታራሚዎች የአሁኑ በቁጥር የበዛ ነው ብለዋል። በዛሬው እለት ይቅርታ የተደረገላቸው ታራሚዎች ከህዳር 2 2011 ዓ.ም ጀምሮ ይፈታሉ ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሀ መቅለም